ሰላም፣ እንደምናመሻችሁ የጋቢና ቪ አድማጮች የዕለቱን ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ፕሮግራሞቻችንን የምናቀርብላችሁ ከየቤታችን መሆኑ ይታወቃል። ስለሆነም ዛሬ ባጋጠመን የቴክኒክ ችግር ምክንያት የዕለቱን መሰናዶ ልናደርስ አልቻልንም። ስለተፈጠረው መስተጓጉል አስቀድመን ይቅርታ እየጠየቅን ለምሽቱ ከዚህ በፊት የተሰሙና በድጋሚ ብትሰሟቸው ብለን የመራረጥናቸውን መሰናዶች ወደ እናንተ እናደርሳለን። በምሽቱ ከምትሰሟቸው ፕሮግራሞች መሀል አንድ የመድረስ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን ሚሄድ ነው የሚመስለኝ ቲያትሩን መድረክ ላይ ማየት ነው በጣም በጣም ናፍቄ ያለው። የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ፣ እንዲሁም ጋዜጠኛ የሆነውን ቴዎድሮስ ተክለ አረጋይን የሰማችሁት። በኮሮና ወረርሽን ምክንያት ቲያትር ቤቶች ያሉበትን አጣብቂኝ አስመልክቶ የሚዳስስ ፕሮግራም ይኖረናል። ፕሮግራሙን በመምራት አበሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ አሁን ቀዳሚ አርገን ወደ አሰናዳ ነውና በኮሮና ቫይረስ ምክንያት ብዙ ፈተናዎችን እያስተናገዱ የሚገኙ ቲያትር ቤቶችን ወደሚያስቃኝን ፕሮግራም እንለፍ። በኢትዮጵያ የኪነ ጥበብ እድገትና ዛሬ ላለበት ደረጃ መሰረት የጣሉት አንጋፋ ቲያትር ቤቶች በኮሮና ቫይረስ ምክንያት ሙሉ ለሙሉ ተዘግተው በመቆየታቸው ሙያውና ሙያተኞች ትልቅ ችግር ላይ ወድቀዋል። ቀድሞውንም በተመልካች ማነስና በአማራጮች መበራከት ምክንያት ፈተናዎች የበዙበት የቲያትር ሙያ ኮሮና ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤቶች ኃላፊዎችና ባለሙያዎች ይገልጻሉ። ይህን ጉዳይ አስመልክቶ ከባለሙያዎች ጋር የተደረገው ቆይታ እንደሚከተለው ተዘጋጅቷል። የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክል አረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከሀያ አመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ ሰባት ወር በሀገር ፍቅር ይታይ የነበረውን እና እነ ፋንቱ ማንዶዬን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት ላፊ የተሰኘውን ቲያትር እንደነበር ያስታውሳል። አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን ሚሄድ ነው የሚመስለ። ቲያትርን መድረክ ላይ ማየትን በጣም በጣም ናፍቄያለሁ። ምንም አይነት የጥራት ደረጃው ምንም ይሁን፣ ተዋንያኑ ምንም ምንም አድርገው ይሱት፣ ቲያትርን መድረክ ላይ ማየት በጣም ናፍቆኛል። ብዙ ተወዳጅ ድምፃውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ ያበቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት ሰባት ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት ስምንት ቲያትሮችን ያሳይ የነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክቶሬት ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው። በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ። መንግስት ቀጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠምን ምን ምንድን ነው? በእነዚህ ስምንት ቲያትሮች ውስጥ ከውጪ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው። በተመሳሳይ በሳምንት ስምንት ቲያትሮችን ያሳየ የነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ኪራይ ያገኝ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱል ከሪም ጀማል ይገልጻሉ። ትያትር ቤት፣ ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጠዋል እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርም እስከሚያደርጉ ባለሙያዎች ድረስ በያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከትያትር ቤት ጥጠኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ባብለን የምናሰራቸው ብዙ ባለሙያዎች ያሉና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው። እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቁረብ በመቆሙ ባለመከፈቱ፣ እንግዲህ ገቢ ዜሮ ሆኗል ማለት ነው። እና ከባድ ነገር ነው የፈጠረው። ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክለ አረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጸዋል። የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኙታል። እሱ አትቋረጥም። ግን በዛቸው ብቻ አልነበረም የሚኖሩት። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል። አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ። ሌሎችም እንዲህ ከስነ ጥበቡ ጋር የተያያዙ ይሰፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት። እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለ መቻል ነው የተደረሰው፣ ቤት ኪራይ እስካለመክፈል። እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ኖራል እንጂ የኪነ ጥበቡ ሙያተኛ ሕይወት እጅግ አሳዛኝ ሁኔታ ላይ ነው ያለው። በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶቹን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል። ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቤቱ ፈርሷል። ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር ዓመት በላይ የራስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባል አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለ ኡማ ቢሯቸውን ሲያሳድሱ አብሮ ተዘግቷል። በአብዛኙ ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞ ቀድሞውኑ ተሰብሯል፣ ከኮቪድን በፊት። ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩ ነበረ። ሀገር ፍቅር ቲያትር እና ብሔራዊ ቴያትር ነበሩ በአግባቡ እየሰሩ ያሉት። እነሱን ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎት ውጭ ሆነዋል። በዚህ ሀሳብ የሚስማሙት የብሔራዊ ትያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ። በዚህ ሰባት ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀንጥል ራስ ሊገባን ድረስ ኪነጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኩራራበት ደረጃ ላይ አልነበርንም። ያሁን ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው። ከሰባት ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ። እየተለመደው የጥንቃቄ መንገድ አለ። ሰዎችን አራርቆ የማስቀመጥ፣ ሰዎች ሲገቡ ሙቀት የመለካ፣ እያንዳንዱ የንጽህና መጠበቂያ ያፍ መሸፈኛ እንደዛ እንደዛ አይነት ነገሮች የተሟሉ መሆን አለባቸው። የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸው ቲያትሮች ጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋና የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል። በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ አስራ ዘጠኝ ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የቲያትር ቤቶቹን ኃላፊዎችና ባለሙያዎች እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ምሽቱን አብሬያችሁ የማሳልፈው ደግሞ ስመኝሽ ይቆየ ነኝ። ወደ ተከታዩ ዝግጅት እንለፍ። ባልንጀራዊ እንቅስቃሴ ጎረቤትን መውደድንና የሰውን ልጅ ክቡርነት በማመን ማህበራዊ ችግሮችን በውይይትና በፍትሐዊነት መፍታት እንዲቻል እየጣረ ይገኛል ይህን እንቅስቃሴ ካለፉት ሁለት ዓመታት ወዲህ በኢትዮጵያ የተለያዩ ከተሞች እየተፈጸሙ ያሉ ግድያዎችንና ጥፋቶችን እንዲሁም የሰዎችን ሕልፈት የመቃወም የድጋፍ ፊርማዎችን እያሰባሰበ ይገኛል። ይህን እንቅስቃሴ በተመለከተ ኤደን ገረመው ከእንቅስቃሴው አጋር ዳይሬክተር ዶክተር ተካልኝ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። የሰው ልጅ በሰብአዊነቱ ክቡር ነው። ይሁንና በዘመናት በተወረሱ ማህበራዊ እሴቶችና ኢፍትሐዊነቶች ሳቢያ ለተለያዩ ግጭቶች ሲዳረግ ይታያል። በኢትዮጵያም ባለፉት ሶስት ዓመታት ለውጡን ተከትሎ በተለያዩ የሀገሪቱ ክፍሎች ክቡር የሆነው የሰው ልጅ ህይወት በቀላሉ እየተቀጠፈ ይገኛል የባለንጀራዬ እንቅስቃሴም በአማርኛ በኦሮምኛ በትግረኛና በእንግሊዝኛ ባወጣው የአቋም መግለጫ ላይ በኢትዮጵያ እየተባባሰ የመጣውን የሃይማኖትና የብሔር ጥቃት ያወግዛል። የድርጅቱ አጋር ዳይሬክተር የሆኑት ዶክተር ተካልኝ ነጋ ለዘመናት አብረው የኖሩ ጎረቤት አማቾችና ሰዎች ልዩነቶቻቸውን ክቡር የሆነውን የሰው ልጅ ነፍስ በማጥፋትና በአመጽ ለማስተካከል የሚሞክሩበት ሂደት የማያልቅ የግፍ ዑደት ውስጥ ያስገባናል ይላሉ። ብዙ የሀገራችን ክፍሎች ውስጥ ጥቃቶች አይተናል ማለት ነው። እነዚህ ጥቃቶች በብዙ አይነት መንገድ ነው የሚታዩት። የብሔር መሰረት ያደረጉ ግጭቶች ያላቸው አንዳንድ ቦታዎች፣ ሃይማኖትን መሰረት ያደረጉ ይመስላሉ። ከፖለቲካ አተያይ ጋርም ተያይዘው ያሉ ግጭቶች አሉ እና ምንድን ነው እኛ እያልን ያሉ ነው ከነዚህ ግጭቶች ጋር በተያያዘ በጣም እጅግ አሰቃቂ መከራ ደረሰባችን ላይ እየደረሰ ነው። ክቡሩ በምንለው በሰው ላይ እየደረሰ ነው። በዚህ ልዩነቶቻችንን፣ ግጭቶቻችን ያስተናገድንበት መንገዳችን ጥቃት መሆኑ በጣም ለብዙ አይነት መከራ ዳርጎናል። ይሄ መቆም አለበት ማለት የሚገባን ግጭቶቻችንና ና ልዩነቶቻችን አስመልክቶ ልንሄድበት የሚያስፈልገው መንገድ ወደ አንድ ጠረጴዛ ዙሪያ መተን ሀሳባችንን መግለጽ እና ወደ ስምነት መድረስ እና የግን የበላይነትን ማስከበር ነው ይሄ መሆን ያለበት ምክንያት ደግሞ ሁላችን የምንፈልገው ነገር ተመሳሳይ ሲሆን፣ ሁላችንም ሰላም እንዲሰፍን እንፈልጋለን። እንደገና ፍትሕ የበላይ ሆኖ እንዲወጣ እንፈልጋለን። እያንዳንዳችን ባንጠጋ የምንበለጽግበት ስርዓት ሳ የምንሆንበት አይነት ሀገር እንዲኖረ የምንፈልገው። አሁን ግን እያየናቸው ያሉት ግጭቶች የደህንነት ስጋት ነው እየፈጠሩ ነው። ተስፋ የመቁረጥ አይነት ስሜት በህዝብ መካከል እየፈጠሩ ነው። ምን አይነት ቁጣም እየቀሰቀሱ ነው። ማንም በትክክል ካላስተናገድናቸው ማንወጣበት የጭከና የበቀል እንደገና የጅምላ ጥቃት ውጤት ውስጥ ይከትናል። ዶክተር ተካልኝ የባለንጀራዬ የፊርማ ማሰባሰብ ሂደት ከተጀመረ ጥቂት ወራት ማስቆጠሩን ገልጸው ከዚህ ቀደም የሃይማኖት አባቶችና ተጽዕኖ ፈጣሪ ሰዎችን ያካተተ እንደነበርና አሁን ወደ ማህበራዊ ሚዲያው በመምጣት ሁሉንም ሰው እንደሚያሳትፍ ገልጸዋል። የፊርማ ማሰባሰብ ዋና ዓላማው ፊርማውን ለመንግስት ማቅረብ ሳይሆን ሰዎች በየራሳቸውና በዙሪያቸው ካሉ ሌሎች ሰዎች ጋር በፍቅርና በትዕግስት በመቀራረብ የመፍትሄ አካል እንዲሆኑ ለራሳቸው ቃል ኪዳን እንዲገቡ ማድረግም ነው ይላሉ። ፊርማ ማሰባሰብ ስርዓት ከተጀመር ቆየ ወራቶች ሆነውታል። እንጀምረው አካባቢ ወደ ሶሻል ሚዲያ ከማምጣታችን በፊት በማህበረሰብ ውስጥ ሃይማኖቱ መስክን በዓለማዊ መስክን በዚህ በኢንተርቴንመንቱ መስክን ጭምር ትልቅ አሻራ አሳርፏል። በሚናምናቸውን ሰዎች በአካል ይሄድን እያናገርን እያስረዳን ነበር የተጀመረው። አሁን ደግሞ ወደ ማህበራዊ ሚዲያ ይዘነው ወጥተናል። አሁን ያለንን ቁጥር አልተመለከትኩትም ግን በጣም በርካታ ሰዎች እየተሳተፉበት ነው። ለማን የምን ነገር የምናስረዳው ከሚለው ጋር በተያያዘ ያለን አመለካከትኛ ምንድን ነው? ብዙ ሰዎች መጠጣትን ማውገዝ ሲባል የሚያስቡት መንግስትን ነው እንደ አካል የሚያስቡት። እኛ ግን የመንግስትን አካል ብቻ አይደለም በዋነኛነት እያሰብን ያለ ነው። እያንዳንዳችን እንደ ግለሰብ በሚኖረን ግንኙነቶቻችን ውስጥ ባሉን የተጽዕኖ ክልሎቻችን ውስጥ ማለት ይህንን ሀሳብ ይዘነው ልንወጣ ልናንጸባርቀው ያስፈልጋል። ለራሳችንም ጭምር በየቀን እያስታወስን የምንኖረው ቃል ኪዳማችን ህይወታችን የምንቃኝበት ነገር ነው ብለን ነው ከዚህ የተነሳ ይህንን ለሆነ የመንግስት አካል ማስገባት የሚለው አይነት መንገድ አይደለም። እየድም ነው ያለ ነው። ሁላችንም በልባችን ማቀፍ ያለብን በአንዱ ለተጽዕኖ ክልሎቻችን ሁሉ መናገር፣ ማስተማር፣ መኖር ያለብን የጋራ ኃላፊነታችን ነው። ሰላምን መስራትና መገንባት አዎንታዊ የሆኑ በሆነ መልኩ ደግሞ ሰላምን በመካከላችን ማስረት የሚባለው ነገር ግን የመግለጫ ባለቤትም ሁላችንም የሚያደርጉት አልሆን አካል ሰጠነው ስራችን እንሰራ የምንለው አለ። ዶክተር ተካልኝ ሁሉም ሰው በሀገሪቱ ውስጥ እየተፈጠረ ያለውን ግጭት ለማርገብ በራሱ ዙሪያ ትልቅ ሚና እንዳለውም ይጠቅሳል። በዚህ ሁሉ ውስጥ ደግሞ ሰው ሁሉ ክቡር ነው የሚለው መልእክታችን መሰማት ይኖርበታል። ይህን የምንልበት ምክንያት ቅድም እንዳልኩሽ ብዙዎቻችን እዚህ ኢትዮጵያ ውስጥ ያለ ሰዎች ሃይማኖተኞች ነን እና ቅዱሳን መጣፍቶቻችን የሚነግሩን የሰውን የሰውን ክቡርነት ነው ባልንጀራ እንደራሱ ወደ ጠላቶች ውደት ሚለን ክርስትና ወደ እስልምና ብመጣ ቅዱስ ቁሯን የሚነግረኝ ነገር አንድ ሰው ነፍስ የገደለ ሰዎች ሁሉ እንደገደለ ሰው ነው የሚቆጠረው የሚል አይነት መልዕክት አለ። የምንመራበት የጋራ ሰነዳችን የሚለው ህገ መንግስታችን ራሱ ሰብዓዊ መብቶች የማይጣሱ ተፈጥሯዊ ማንነቶቻችን ነው ብሎ ያስባል እና በእንዲህ አይነት ሁኔታ ውስጥ በምንም አይነት ማጥቃት የምንፈልገውን ሰላምና ፍትህ ብልጽግና አመጣም እኛ ሰዎች የሶስት ነገሮች ውጤቶች አንደኛው ከቤተሰቦቻችን በዴናችን አማካኝነት የወረስነው ነገር አለን ሁለተኛ ያደግንበት አካባቢ ደግሞ በኛ ላይ የጣለብን የራሱ ተጽዕኖ አለ ሶስተኛ ግን በጣም ወሳኝ ብዬ የማስበው በየዕለቱ የምናደርጋቸው የህይወት ምርጫዎቻችን ናቸው በየዕለቱ ቀናችን የምንኖርበት ጊዜ ክቡር ነው ከሚል ግንዛቤ መንገፋት ተቻላለበት ይህን ስናደግ አብሮ የሚፈጠረው ነገር አንዳችን ሌላችንን መረዳት እንጀምራለን ማለት ነው። አንዳችን ሌላችንን መረዳት ከጀመርን ደግሞ መተማመን የሚባል ነገር እንገነባለን ማለት ነው። ልክ መተማመን የሚባል ደረጃ ላይ በምንደርስበት ጊዜ ሁላችንም የምንፈልጋቸው ምኞቶቻችን እና ቀዶቻችን ተመሳሳይ እንደሆነ እንገነዘባለን። አንዳችን የምንፈልገው ሰላም ነው። ሁላችን የምንፈልገው ፍትሕ ነው። ሁላችን የምንፈልገው ፍቅር ነው። ሁላችን ሰያማ እንድንሆን ነው የምንፈልገው ያኔ ምን መሆን እንችላለን ማለት ነው። መተባበር የምንችልበት ደረጃ ላይ እንደ የባለንጀራዬ እንቅስቃሴ በኮቪድ አስራ ዘጠኝ ወረርሽኝ ምክንያት ረገብ ብሎ የቆየ ቢሆንም አሁን ላይ ከሰላም ሚኒስቴር፣ ከኢትዮጵያ እርቅና ሰላም ኮሚሽን እንዲሁም ከሳይንስና ከፍተኛ ሚኒስቴር ጋር በመሆን በህብረተሰቡ ዘንድ ያለውን የሞራል ልዕልና ለማዳበርና ሰላምና ፍትህን ለማስፈን እየሰሩ መሆናቸውን ዶክተር ተካልኝ ነጋ አክለው አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንና እንግዳዋን ዶክተር ተካልኝ ነጋን እናመሰግናለን። ፕሮግራማችን ይቀጥላል። ቀጣዩ ዝግጅታችን ደግሞ በበጎ ስራ ላይ የተሰማራች ወጣት ያስተዋውቀናል። ሀና ሀይሉ ትሰኛለች። እድሜዋ በሀያዎቹ መጀመሪያ ላይ የምትገኘው ሀና የወጣቶችን መንፈስ በሚያበሩ ለበጎ ስራ በሚያነቃቁ ስልጠናዎች ብዙሃንን ለማገዝ እየጣረች ያለች ወጣት ናት። ከተማሪነት ዘመኗ ጀምሮ ታደርጋቸው ከነበሩ ማህበረሰብ አቀፍ ስራዎች ያገኘቻቸውን ልምዶች ከህይወት ገጠመኞቿ ጋር አቀናጅታ ከተለያዩ የኢትዮጵያ ክፍል ለመጡ ወጣቶች በተለያዩ መድረኮች እያጋራች ትገኛለች። ሀብታሙ ስዩም ከሀና ጋር በስራዋ ዙሪያ አጭር ቆይታ አድርጓል። ቀጥሎ ይቀርባል። የዛሬ ሶስት ዓመት ገደማ የሐዋሳ ዩኒቨርሲቲ ሁለተኛ ዓመት ተማሪ በነበረችበት ወቅት የመሰናዷችን እንግዳ ነበረች። ሀና ኃይሉ አረጋውያንና ሕፃናትን በሚረዳ ተቋም ውስጥ በጎ ፍቃደኛ አገልጋይ ነበረች በወቅቱ። ዛሬ ሀና በተለያዩ መድረኮች ላይ በመገኘት ለወጣቶች አነቃቂ ትምህርቶችን የምትሰጥ፣ የላቁ ሐሳቦችን የምታጋራ ባለሙያ ሁናለች። ከሀና ጋር በተዛማጅ ሐሳቦች ላይ ያደረግኩትን ቆይታ የጀመርኩት ከሦስት ዓመታት በፊት ያጋራችንን እቅድ በማስታወስ ነበረ። በወቅቱ ሆስፒታል ውስጥ ተጥሎ የተገኘ ልጅ ለማሳደግ ከፍተኛ ፍላጎት ነበራት። ከተመረቀች በኋላ ሕፃኑን ተረክባ ለማሳደግም ከፍተኛ ህልም ነበራት። የህልሟ የት ደረሰ? ልጁን ለማሳደግ ስመረቅበት ሞክሬ ነበረ። በብዙ መንገድ ግን የህግ የወጣው ህግ የወጣው ፖሊሲ ላገቡና ኢንካም ላላቸው ሰዎች ስለነበረ ከሶስት አመት ለማቆየት ከጣሊተራይዛፍ ጋር ብዙ ሙከራ አደረግን ከዛ ግን መንግስት ህጋዊ አይደለም እና ለሌላ ቤተሰብ ተሰጠ ማለት ነው። እንግዲህ ከዛ ጊዜ በኋላ ደግሞ አነቃቂ ንግግሮችን በማድረግ እንዲሁም ደግሞ ወጣቶች በግል ህይወታቸው የላቁ እንዲሆኑ የሚያስችሉ ስልጠናዎችን በመስጠት ስራ ላይም ተሰማርተሻል። የግል ምክንያቶችስ ምንድን ነው? ይህንን ዘርፍ ለመቀላቀል ከስጀምር በጎ ፈቃደኛ ሆኜ ሰዎችን መርዳት ነበር አስቤ ጀምሬ ነበረው። ይህን ደግሞ ያደረኩት ሰዎችን ለመርዳት ቅንነት ወይ ደግነት ኖሮኝ አልነበረም። ከነበረብኝ ትንሽ ቻሌንጅ ነበረብኝ በልጅነቴ። ከዛ ከነበረብኝ ፈተና ለመውጣት ራሴ መደበቅ ነበረብኝ አንድ ነገር ውስጥ፣ ሀሳቦችን ለመሰብሰብ እና በጎ ፈቃደኛ መሆን እና መጽሐፍ ማንበብ፣ ሀሳብን ወይም ከየትኛውም ካለንበት ችግር ልክ ሰው በሱስ እንደሚደበቀው መደበቅ እንደሚችል ተረዳሁ እና ያንን መንገድ ጀመርኩ። ግን ሳላስበው በቃ መልካም ዘር ነው በጎ ፈቃደኝነትም፣ ማንበብም፣ ሰዎችን ለመርዳት ማሰብም ዝር ነበረ አሁን በቅሎ ሳየው ትልቅ ነገር እየሰራው እንደነበር ተረዳሁኝ። በአስራ ሁለት አመቴ ነበር የጀመር ላለፉት አስርት አመታት እንግዲህ አሁን ሀያ ሶስት አመቴ ነው። ለረጅም ጊዜ በጎ ፈቃደኛው ይሄ በተለያየ መንገድ የተለያየ ቦታ ላይ ከጥበብ የትኛውንም ነገር ሰራ ነበረ። ያ መንገድ ይዞኝ መጣ። የሆነ ቦታ ላይ ግን በተለይ ዩኒቨርሲቲ በገባሁበት ጊዜ የሀገራችን ችግር የምግብና የእንጀራ ጉዳይ እንደዚህ አይነት ችግር እንዳሉ ነው የገባኝ። እና ሜንቶርሺፕ ከዚህ በፊትም ሌላ ሚዲያ ላይ ለመጥቀስ ሞክሬያለሁ። የእርዳታ ጥሪ ብዬ ሰዎች እኔ እንዲያግዙኝ ትልቅ ቦታ እንደርስ ብዙ ነገር አድርግ ነበረ። በልጅነቴ የአስራ ሰባት የአስራ ስድስት አመት ልጅ እያለሁ ትልቅ ቦታ የሚደርስበት መንገድ ፈልግ ነበረ። ያ መንገድ ያለኝን የመናገር ችሎታ በተሻለ መልኩ በጥበባዊ መንገድ ቀርጾ ከዛ ሰዎች አእምሮ ላይ በመስራት ሰዎች እንዲለወጡ ማድረግ እንደሚያስችል ገባኝ። ስለዚህ የጎደለው ሆድ፣ የተራቆተው ሰውነት በተገነባ አእምሮ መስተካከል ይቻላል ብዬ አሰብኩኝ እና የሰው አእምሮ ላይ ኢንቨስት በማድረግ ሰውን አመለካከቱ፣ ህይወቱን፣ ኑሮውን፣ የገቢ ምንጮን ሁሉ መቀየር እንደሚቻል ገባኝ። እኔም እንደዛ ነበር ያደረግኩት። ሀሳቤ ሲለወጥ ነው ህይወቴ የተለወጠው። ስለዚህ ማድረግ ያለብኝ ሰዎችን መርዳት የምፈልግ ከሆነ የእውነት የምወድ ከሆነ ለሀገሬ ሆነ ነገር ማድረግ አለብኝ ብዬ ማስብ ከሆነ ወጣቶችን አስተሳሰባቸው እንዲለወጡ ማድረግ ነው ያለብኝ ብዬ አመንኩኝ። መንቃትና ማንቃት መብቃትና ማብቃት የሚል ህይወት አማይ እንደ መንገር እንደ ጓደኛ እገዛ በማድረግ ለሰዎች መንገድ ማሳየት በጣም ትልቅ አማራጭና መንገድ እንደሆነ ተረዳው። እዛ ቀንና ለሊት በተለያየ መንገድ ራያ ላይ መስራት ቻልኩ። የተለያዩ ስልጠናዎችን ወሰድኩኝ። እነዛ ነገሮች እኔ ወደምፈልገው መንገድ አሁን ወደማየው መንገድ ወሰዱ። ትንሽ ቁጥር ጀምሮ በጣም ብዙ ወጣቶችን የተለያዩ ዩኒቨርሲቲዎች ላይ የዞርኩን ማሰልጠን ዋና ነገር የሆነ የምርም ትልቅ ሰዎች ሲናገሩ ወጣቶች እንደ ምክር ነው የሚቀበሉ፣ ከኔ ግን እንደ ህይወት ምር ስለሚቀበሉ እንዴት እኔ ከጠበበ አስከፍ እንደወጣሁ እንዴት ራሴ ላይ መስራት እንደቻል እንዴት ተጠያቂ እንደመሆን ለእድገቴ ለውድቀቴ ስነግራቸው፣ ሀሳቤ ሳካስላቸው የምር ለውጦች ማየት ጀመሩት እና ያ ነገር የህይወት ስራ የሆነ በደስታ የምሰራው ነገር ሆነ። እንደዛ ነው የጀመርኩት። በቅርቡ እንግዲህ ስለ አብሮነት፣ ስለ ይቅርታና ግጭት አፈታትን ስለመሰሉ ጉዳዮች የሚያነሳሳ ስልጠና ከተለያዩ ክልሎች ለመጡ ወጣቶች መስጠትሽን ሰምቻለሁ። ይህን መሰል መርሃ ግብር ማዘጋጀት አስፈላጊ የሆነበት ምክንያት ምንድን ነው? በተለይ በአሁኑ ሰዓት በምን መልኩስ ነው ስልጠናውን የምትሰጡት? አብሮነቱ ውበት የሚል ሀሳብ ያመጣሁት እንዴት ነው? አንድ ሰው ካላወቀ ለሚያጠፋው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በኃላፊነትም ግዴታ ይኖርበታል። ነገር ግን እኔ እንደግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋ አንድን ወጣት አንተ አጥፍተሃል ብዬ የምጠይቀው ታስተምረውና ጥፋት እንደሆነ ሲገባው ነው ብዬ የማስበው። ስለዚህ አይ አቶ ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን የሚያነቃንን ሙዚቃ የሚያነቃንን ፊልም፣ ቲያትር የሚያነቃንን መጽሐፎች የምናገኘው። ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት በአንድ ኢትዮጵያን ኤዲኬሽን ፋውንዴሽን የሚባል ቦታ ላይ። ተሰርስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጠኛለሁ፣ ከሰላሳ የሚበልጡ ወጣቶች። ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፔሪንስ ስላለኝ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ህይወት ላይ የፈጠረውን ተጽዕኖ አብሮ አብረን እንዴት ምንኖር እንዴት መቻቻል ሊመጣ ይችላል የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰብኩ ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ላይ አብሮነትን የምናሳየው ግን ግላዊ ማንነታችን፣ ግላዊ ልቀታችን ት የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰብኩ የግል ህይወታችን ልቀት የጋራው ኑሯችን ድምቀት የሚል ከግል ህይወታችን ተነስተን እንዴት ለብዙን መጥቀም እንደምንችል የሚያሳይ መንገድ፣ ስትራቴጂ በደንብ የያዘ ሀሳብ ነው። ለወጣቶች እያስተማርኩ ያለሁት ወደ ብዙ አካባቢ የመድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎት ሀሳብም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ እሰራለሁ ብዬ አስባለሁ። አንድ ነገር ላይ የማየው ችግር ምንድን ነው? የኢንፍራስትራክቸር የማቴሪያል የመንገድ የህንፃ የምናምን ስራዎች ሊሰሩ እንኳን በአንድ ክብሪት መጥፋት መውደም እንደሚችሉ አይተናል። ስለዚህ ምኑ ጋ ነው ችግሩ ያለው ጋ ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው፣ ሂደቱን ትተን ውጤቱ ላይ ነው ያተፍ ነው ውጤቱን ለመቀየር። ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ አስተሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደድ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀውና ጥሩ ምናምን ነበረ። ከወጣቶቹ የሚያገኘውት አሁን የላኩንዴ ነበር ሀሳባቸውን ብዙ በስራሽ አጋጣሚ ቀደም ብለሽ እንደጠቀስሽው ከተለያዩ ወጣቶች ጋር ተገናኝተሻል፣ ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ? ከአሁን በጣም አጥፊ ናቸው መጥፎ ናቸው ብለን የምናቸውን ሰዎች ቀርቤታይ፣ እውነታው እንደዛ አይደለም። ያገኘሁት እውነታ ያገኘሁት እውነታ ከአመለካከታቸው ከተጫነባቸው ነገር ነው። እና ሶፍትዌሩ ከተቀየረ ሀርድዌሩ ላይ ችግር ይመጣል ብያላቸው እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፍሌክት የሚያደርጉት። ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጸው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫን፣ ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ቀድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች መልካም ሀሳቦችን ወጣቶች ለመብቀል አለብን የሚለው ነገር በእውነት ደጋግሜ ደጋግሜ አስምሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል የምንማረው ትምህርት እንግዲህ አብዛኞቹ ተማሪዎች ናቸው ወጣቶች እንግዲህ ከሰባ ፐርሰንት ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው ከኢለመንታሪ ከዩኒቨርሲቲ ድረስ እና የምንማረው ትምህርት መሬት የወረደ ነገር አይደለም አይጨበጥም ፕራክቲካል የምንሞክረው አይደለም ስለዚህ የሚማሩት ትምህርት ብቻ ይለውጣቸዋል ብሎ ማሰብ ስህተት ነው። የአስተሳሰብ ንቀት የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። ሰው አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ ኔ በደንብ ትኩረት ተደርጎ እንግዲህ ከመንግስት ጋርም የመስራት እድሉን በደንብ አላገኘውም ብዬ ነው የማስበው። ከዩኒቨርሲቲዎች ጋር እሰራለሁ ከሀይስኩሎች ጋር እሰራለሁ ግን ይበልጥ ደግሞ የመንግስት አጽንዎት ከዶ ተከፈለ መሰራት አለበት። በህ የሚለማለት በደንብ አስምሮበት ልክ ለሌላው ነገር ለልማቱ፣ ለውሃ ግድቡ፣ ለሌላው ነገር ተሰጣው ትኩረት እንደውም ከዛ በላይ ይገባል። ለውጥረት መስረት ሊሰጥ ይገባል ብዬ በደንብ አድርጌ አስምሬ መናገር እፈልጋለሁ። ሀና ኃይሉ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ፣ የመጨረሻችን እንደማይሆን አስባለሁ። እጅግ በጣም አመሰግናለሁ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ የተጠናቀቁ፣ በምሽቱ ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።